እና ይህንን አራተኛውን ቃል ነው ዛሬ የምንመለከተው ኦሪት ዘጸአት ምዕራፍ 20 እና ከቁጥር አንድ ጀምሮ እስከ ቁጥር ስምንት ድረስ ያለውን አብረን ብናነብ መልካም ነው። ኦሪት ዘጸአት ምዕራፍ 20 ከቁጥር አንድ እስከ ስምንት እና አወጣዋለሁ ጥቅሱን፣ ክፍሉን እና አብረን እናነባለን። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው፣ በታችም በምድር ካለው፣ ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸው፣ አታመልካቸውምም በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። ስድስት ቀን ስራ ተግባርህንም ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ፣ ወንድ ልጅህም፣ ሴት ልጅህም፣ ሎሌህም፣ ገረድህም፣ ከብትህም፣ በደጅህም ውስጥ ያለ እንግዳ በሱ ምንም ሥራ አትስሩ። እግዚአብሔር በስድስት ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል፣ ቀድሶታልም ብሎ እግዚአብሔር ተናገረ። እስከ ቁጥር 11 ነው ያነበብኩት ዘጻት ምዕራፍ 20። ባለፉት ጥቂት ሳምንታት የተመለከት ነው ይህንን ዘጻት ምዕራፍ 20 ላይ ያለውን የሶስቱን መሰረታዊ ህጎች ነው። እና ዘጻት ምዕራፍ 20 ከቁጥር 1 እስከ 17 ያሉትን አስርቱን ቃላት ስንመለከት በመጀመሪያ በአራት ለአረዳድ እንዲመች በአራት ይከፈላሉ ብዬ የመጀመሪያው ሶስቱ እግዚአብሔር ለራሱ አድርጎ ላዳነው ህዝቡ ህዝቡ የእግዚአብሔርን አምላኩን የህይወቱ ብቸኛ ማዕከል ማድረግ እንዳለበት ያስቀመጣቸው ህጎች ናቸውና ትዝላችኋል። የመጀመሪያው ያው በመጨረሻ ላይ ጥያቄ ጠይቃለሁ፣ ስንቶቻችሁ ቃል በቃል እንደያዛችሁት ብያለሁኝ። ግን የመጀመሪያው ሌሎች አማልክት በፊትህ አይኖሩልህ ነው ያለው። ሁለተኛው የተቀረጸ ምስል ለአንተ አታድርግ። ሶስተኛው የአምላክህን የእግዚአብሔርን ስም በከንቱ አትጥራ የሚለውን እስከሚቀጥል እስካለፈው ሳምንት ተመልክተናል። እና አሁን በሁለተኛው ክፍል ያሉት ሁለቱ እና በአወንታዊ መልክ የተቀመጡትን አራተኛውንና አምስተኛውን፣ አራተኛውን በዚህ ሳምንት አምስተኛውን የሚቀጥለው ሳምንት እናያለን። በጣም መሰረታዊ ናቸው። የእግዚአብሔር ህዝብ ሆኖ እንደኔና እንደናንተ እግዚአብሔር የህይወቱ ማዕከል የህይወቱ ማዕከል እግዚአብሔርን ያደረገ ማለት እኔ የምኖረው ትርጉም ያለው ህይወት ከእግዚአብሔር የተነሳ ነው ብሎ እግዚአብሔር ነው የህይወቴ ዋና ማዕከል የመኖሬ ምክንያት እና እንደዚህ ብሎ እግዚአብሔርን የሚቆጥርና የጠራ ህዝብ መሰረታዊ ተቋማት ተሰጥተውታል። እነዚህ ሁለት መሰረታዊ ተቋማት ናቸው። አንደኛው የሰንበትን ቀን አክብር የሚለው ከቁጥር 8 እስከ 11 ያለው ነው። ሁለተኛው ደግሞ በቁጥር 12 ላይ ያለው በጣም አጭር እናትና አባትህን አክብር የሚለው ነው እና እነዚህን ነው አሁን በተከታታይ የምናየው እና ሁለተኛው ክፍል ውስጥ ያሉት አራተኛውና አምስተኛው ትዕዛዛት ናቸው። እነዚህን ትዕዛዛት መሰረታዊ የእግዚአብሔር ሕዝብ ተቋማት እንደሆኑ መረዳትና ማወቅ ደግሞም እነዚህን ትዕዛዛት እንደ እግዚአብሔር ቃል መታዘዝ ለእግዚአብሔር ሕዝብ በጣም ጠቃሚ ነው። ስለዚህ አራተኛውን ቃል ዛሬ እንመለከታለን እና ሰንበት ወይም እሁድ ማለት ትችላላችሁ እና ክርስቲያናዊ ጠቀሜታው የሚል ርዕስ ልንሰጠው እንችላለን ቃሉን እንደገና ከቁጥር ስምንት ጀምሮ አነበዋለሁኝ ቁጥር ስምንት ምንድን ነው የሚለው የሰንበትን ቀን ትቀድሰው ዘንድ አስብ ስድስት ቀን ስራ ተግባርህንም ሁሉ አድርግ ሰባተኛው ቀን ግን ይሄ ሰንበት ቀን ለእግዚአብሔር ላምላክ ሰንበት ነው። አንተ ወንድ ልጅህም፣ ሴት ልጅህም፣ ሎሌህም፣ ገረድህም፣ ከብትህም፣ በደጆችህም ውስጥ ያለ እንግዳ በሱ ምንም ስራ አትስሩ። እግዚአብሔር በስድስት ቀን ሰማይንና ምድርን ባህርንም ያለባቸውን ሁሉ ፈጥሮ በሰባተኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም ብሎ እግዚአብሔር ይህንን የሰንበትን ቀን ማሰብንና መቀደስን እንደ አራተኛው ቃል ሲሰጥና ከአስሩ ቃል ውስጥ አንደኛው ሆኖ አራተኛው ሆኖ እንዲቀመጥ ማድረጉን እንመለከታለን። ይህንን አራተኛውን ቃል የሰንበትን ቀን ትቀድሰው ዘንድ አስብ የሚለውንና ክርስቲያናዊ ጠቀሜታውን እንግዲህ ማየት እንጀምራለን። በእርግጥ ይሄ አራተኛው ቃል የሚናገረው እንደምታዩት ስለ ልዩ ቀን ነው። ልዩ ስለሆነ ቀን ነው። ነገሩ በጣም አስደናቂ እና ይቺ አሁን የምንኖርባት ዓለም በስልጣኔዋና በመጠቀ እውቀቷ እንዲሁም በእግዚአብሔር ላይ ባላት ጥላቻ አማካኝነት በፍጹም ልትቀይረው ያልቻለችው አስደናቂ እግዚአብሔር ያስቀመጠው ነገር ነው። እና አንዳንድ ነጥቦችን እናገራለሁ። በጣም ልዩ ቀን ነው ይሄ ሰባተኛው ቀን እና ስለ ቀን አቆጣጠርም የሚያስረዳ ቀን ነው እና የቀን አቆጣጠር በሳምንት መመደቡን የተመደበውን በተለይ ለቃል ኪዳን ሕዝቡ እረፍት እና ለመልካም ስራ ታቅዶ እንደሆነ የምንመለከተው ይህንን አራተኛውን የአስሩን ቃል ስንመለከት ነው። እንግዲህ ሰንበት የሚለው ቃል በቀጥታ ሰባተኛ ቀን ማለት ነው በሂብሩ ቋንቋ ሰባተኛ ቀን ማለት ነው እና በእንግሊዝኛም ዘ ሳባዝ ነው የሚባለው። ሰባተኛ ቀን ነው እና ፍጥረት ከጀመረበት ቀን ጀምሮ ስድስት ቀን ተቆጥሮ ሰባተኛው ቀንና ይሄ የቀን ሀሳብ በመለኮት በእግዚአብሔር እውቀት መሰረት የእኛን አቆጣጠር ራሱ በሰባት ቀን ዑደት ወይም ሽክርክሮሽ እንዲከፋፈልና በሰባት ቀን ውስጥ አንዱ ማለትም ሰባተኛው ልዩ ተደርጎ እንዲቀመጥ እግዚአብሔር ያዘዘው ነው። ይሄ ልዩነቱ ነው። ራሱ የሰባተኛው ቀን ልዩነት ነው። ይሄ በሳምንት ሰባት ቀን ዑደትን ወይም ሽክርክሮሽን በዚህ ዓለም ታሪክ ውስጥ ወደ ህልውና ያመጣው እና በጣም አስደናቂ ነው። ማንም ሰው ሊቀይረው አልቻለም። እግዚአብሔርን እስከ አፍንጫቸው ድረስ የሚጠሉ ሰዎች አሉ፣ ሰንበትንም የሚጠሉ ግን ሊቀይሩት አልቻሉም። ምክንያቱም እግዚአብሔር ያስቀመጠው አስደናቂ እውነታ ነው። ስለዚህ የሰው ልጅ ስድስት ቀን እንዲሰራ፣ ግን በሰባተኛው ቀን እንዲያርፍ፣ እንደገና አንድ ሁለት ሶስት ተብሎ ስድስት ቀን ደግሞ በሰባተኛው ቀን እንዲያርፍ፣ ይሄ በሰባት ቀን ሽክርክሮሽ ቀኖች እንዲቆጠሩ ያደረገው እግዚአብሔር ነው። ክብር ሁሉ ለእግዚአብሔር ይሁን። ምናልባት ምናልባት አንዳንዶቻችሁ ስለ ቀናት፣ ስለ ሳምንታት፣ ስለ ወራት፣ ስለ ዓመታት ማወቅ የምትፈልጉ ከሆነ እንዴት እንደተቀመሩ ዘፍጥረት አንድ ላይ ይሄ ሁሉ ነገር ተቀምጧል። እግዚአብሔር በሰማይ ላይ ከዋክብትንና የሰማይ ብርሃናትን ሲያስቀምጥ ምንድን ነው ያለው? ዘፍጥረት ምዕራፍ አንድ ቁጥር 14 ላይ ለዘመናት ለወራት፣ ለዓመታት ምልክት እንዲሆኑ ነው ያስቀመጣቸውና ሰዎች እነሱን በመመልከት ነው። በእርግጥ ሰባተኛው ቀን እንዳለ ተቀምጦላቸዋል ከሰባተኛው ቀን በሰባተኛው ቀን ላይ በሰባት ቀን ዑደት ላይ ተመስርተው ዓመታትን ወራትን፣ ዘመናትን ካልኩሌት ያደረጉት እግዚአብሔር ባስቀመጠው እውነታ መሰረት ነው እና በዓለም ላይ የተደረገው ነገር በሙሉ ከእግዚአብሔር ቃል ውጪ የተደረገ ነገር የለም። ሁሉ ነገር በእግዚአብሔር ቃል ላይ ነው። ትሬስ ባክ ብታደርጉ እግዚአብሔር ቃል ላይ ነው የሚገኘው እና በእርግጥ ይሄ ቃል የሚናገረው የሰንበትን ቀን ቅዱስ አድርገ ትጠብቀው ዘንድ አስብ በሚል ነው ትዕዛዙ የመጣው። እና የሰንበትን ቀን ቅዱስ አድርገ ትጠብቀው ዘንድ አስብ የሚለውን ነገር ስንመለከት አስብ የሚለውን ቃል በመጀመሪያ እንድንመለከት እፈልጋለሁ አስብ የሚለው ቃል የሚያሳየው አስታውስ እና በደንብ ቁጭ ብለህ ነገሩን አብላላው፣ ጥቅሙን፣ መቼ እንደተሰጠ ለምን እንደተሰጠ አስተውል የሚሉሉ ሐሳቦች ነው ያለበት። እና አስብ የሚለውን ነገር ስትመለከቱ ከዚህ በፊት የነበረ መሆኑን አዲስ አለመሆኑንም ሁሉ እንድታስተውል እፈልጋለሁ ነው እግዚአብሔር የሚለው ቀድሞ በእግዚአብሔር ፍጥረት የነበረ ነው። እግዚአብሔር ራሱን ምሳሌ አድርጎ የሰጠበት ነው። የሳምንታዊ ዑደት መለያ ምልክት ነው፣ መቋጫም ነው። ስለዚህ እነዚህን ሁሉ ነገሮች እንድታስብ እግዚአብሔር አምላክህ ሰንበት የሚለውን ስታስብ እንድታስብ ይፈልጋል የሚለውን ሀሳብ እንድታውቁልኝ ይፈልጋሉ እና ይህንን ስትመለከቱ በቀጥታ የምትሄዱት ዘፍጥረት ምዕራፍ ሁለት ቁጥር ሁለት እስከ ሶስት ላይ ነው እግዚአብሔር ሰማይንና ምድርን በስድስት ቀን ፈጥሮ በሰባተኛው ቀን አረፈ ይልና ቁጥር ሶስት ላይ የሰባተኛውን ቀን እግዚአብሔር ልዩ አደረገው፣ ቀደሰው፣ ባረከው ብሎ ይናገራል እና እግዚአብሔር የሰንበትን ቀን ቀድሶታል፣ ባርኮታል። ስለዚህ ያ የመባረክና የመቀደሱ እውነታ የሚያሳየው እኛ የሰው ልጆች የአዳምና የሔዋን ልጆች በሙሉ ሰባተኛውን ቀን ልክ እንደ እግዚአብሔር እግዚአብሔርን ምሳሌ አድርገው እንዲቀድሱትና ልዩ እንዲያደርጉት ነው። እዚህ ዘጸአት ላይም እንግዲህ የመጣው ይሄው ሐሳብ ነው። የሰንበትን ቀን ትቀድሰው ዘንድ አስብ። ይህንን ስናይ ነው እንግዲህ ሰንበት ዓላማው ምንድን ነው እና ሰንበትን እኛ እንዴት ነው መጠበቅ ያለብን የክርስቲያኖች ሰንበት ደግሞ የቱ ነው የሚለውን ነገር እና ሰንበትን አለመጠበቅ እና እንደ እግዚአብሔር ቃል አለማክበር ምን ጉዳት አለው? ዓለም ራሱ ስለ ሰንበት ያላት አመለካከት ምንድን ነው የሚሉትን ነገሮች አንድ ባንድ እሄድባቸዋለሁ። ለእኛ ጥቅምና ለእኛ በረከት በጣም አስፈላጊዎች ናቸው። ስለዚህ የሰንበት ዓላማ ምንድን ነው የሚለው ጋ ስመጣ የሰንበት ዓላማ እንደሚከተለው ነው። በእርግጥ እንደምትመለከቱት ከአስሩ ቃሎች ውስጥ በጣም ረጅም ቁጥሮች ወይም ብዙ ሰፊ ማብራሪያ እና ማስጠንቀቂያ፣ ማሳሰቢያ፣ ምሳሌነት የተሰጠበት ትእዛዝ ይሄ ነው። እግዚአብሔር ማብራሪያ ሰጥቶበታል። ምሳሌ ሰጥቶበታል። ራሱን እና የሰንበትን ቀን መጠበቅ በጣም አስፈላጊ እንደሆነ ተናግሮበታል። ምክንያቱም ሰንበት የፍጥረት ማስታወሻ ምሳሌ ነው። የአምልኮና የመንፈሳዊ እረፍት ቀን ነው። የዘላለም እረፍት ምልክት ነው። እና በእርግጥ አስሩ ቃላት ባለፉት ደጋግሜ እንዳልኩት ዘጸአት ምዕራፍ ሃያ ላይ የመጀመሪያው የተጻፈበት ቦታ ነው። ዘዳግም አምስት ላይ ተደግሟል። ዘዳግም አምስት ላይ በቀጥታ ከደህንነት ጋራ ተያይዞ ነው የተቀመጠው። ቁጥር 15 እግዚአብሔር ከግብፅ ምድር አወጣ፣ ስለዚህ የሰንበትን ቀን እንድትቀድሰው አስብ ብሎ ደህንነት ያገኛችሁ ሰዎች ስለሆናችሁ እናንተ ልዩ ሰዎች መሆናችሁን ሰንበትን በመቀደስ ማሳየት አለባችሁ ብሎ እግዚአብሔር ተናግሯል። እና እዚህ ጋር አንድ ጥያቄ ጠይቅ ያለው የሰንበትን ቀን ትቀድሰው ዘንድ አስብ፣ ሰባተኛ ቀን ስለሆነ እና ለምን ስምንት ለምን ዘጠነኛ ለምን አስረኛ ቃል አይደለም የሚለውን ጥያቄ ብንጠይቅ፣ በእርግጥ ቅድም ጠቅሻለሁ መልሶ ያለው ዘፍጥረት ምዕራፍ ሁለት ቁጥር ሁለትና ሶስት ላይ ነው ስድስት ቀን ተሰርቶ ሰባተኛው ቀን እግዚአብሔር አርፏል። ለእኛ ደግሞ የሰባት ቀን ዑደትን በታሪክ ውስጥ ሁሉ የማይለወጥ ማህተም ያለበት አድርጎ እግዚአብሔር ለሰው ልጆች ሁሉ ሰጥቷል። እግዚአብሔር ይመስገን። ስለዚህ በቀጥታ ከዘፍጥረት እውነት ጋራ የተያያዘ ነው እና ለምን አስታውስ የሚለውን ቅድም ጠቅሼበታለሁ ጠቅሼዋለሁ ግን አንድ ሌላ እውነታ መናገር እፈልጋለሁ። አንዳንድ ሰዎች ይህንን ሰንበትን ወይም ደግሞ ሰባተኛውን ቀን አሁን እኛም የምናከብረውን እሁድን በተመለከተ መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ የተገለጠውና የታየው እዚህ ዘጸአት ምዕራፍ ሃያ ላይ ነው እና ስለዚህ እንደውም በጣም ትኩረት ሰተን እንደሚገባ ክርስቲያኖች ልናከብረው ወይም ደግሞ ልንጠብቀው ልንጠብቀው የሚለው ቃል ነው። ጥሩ የሚሆነው ልንጠብቀው አይገባም የሚል አመለካከት ያላቸው ሰዎች አሉ። በእርግጥ ነገሩ ጥሩ ይመስላል፣ ግን እውነት አይደለም። ምክንያቱም ዘፍጥረት ምዕራፍ ሁለት ላይ እግዚአብሔር ስለ ሰባተኛው ቀን ተናግሯል። እንደገና ከዘጸአት ምዕራፍ ሀያ በፊት ተመልከቱ። አማኞች በሙሉ ከዘጸአት ምዕራፍ ሀያ በፊት የነበሩ አማኞች ከአዳምና ከሔዋን ጀምሮ የነበሩ አማኞች እስከዚህ እስከ ሙሴ ድረስ ሰንበትን ይጠብቁ እንደነበረ አስደናቂና መሰረታዊ ምልክቶች አሉ እና አንደኛውም ምልክት የምትመለከቱት ዘጸአት ምዕራፍ 16 ላይ ነው። ልክ አራት ምዕራፍ ወደ ኋላ ብትሄዱ ይሄ ቃል እዚ ጋር ከመሰጠቱ በፊት እስራኤላውያን ሰንበትን ይጠብቁ እንደነበረ እንዲጠብቁም ደግሞ ተነግሯቸው እንደነበረ ትመለከታላችሁ እና በጣም መሰረታዊና ታሪካዊ ነገር ነው። አሁን በአይምሯችሁ መጻፍ ያለበትን ነገር ነው የምነግራችሁ። ዘጸአት ምዕራፍ 16 ላይ መና ከሰማይ ሲሰጣቸው ለእስራኤላውያን እግዚአብሔር ያላቸው እንደዚህ ነው። ቁጥር አራት እግዚአብሔርም ሙሴን በሕጌ የሄዱ ወይም አይሄዱ እንደሆነ እኔ እንድፈትናቸው እነሆ ከሰማይ እንጀራን አዘንብላቸዋለሁ ህዝቡም ወጥተው ለዕለት ለዕለት የሚበቃቸውን ይልቀሙ አለና። ቁጥር አምስት እንዲህም ይሆናል በስድስተኛው ቀን ያመጡትን ያዘጋጁ ዕለት ዕለትም ከሚለቅሙት ይልቅ ሁለት እጥፍ ይሁን አለው። እንግዲህ መናን በተመለከተ በተሰጠው ትእዛዝ ውስጥ የተጠቀሰው የስድስት ቀን ልቀሙ፣ በስድስተኛው ቀን እጥፍ ልቀሙ ተባለና። ቁጥር 22 ላይ ስትመጡ እዛው ዘጸአት 16 ላይ እንዲህም ሆነ። በስድስተኛው ቀን ሁለት ጥፍ አድርገው ያንዳንዳቸው ሁለት ጎሞር እንጀራ ለቀሙ። የማኅበሩም አለቆች መጥተው ለሙሴ ነገሩት። እሱም እግዚአብሔር የተናገረው ይሄ ነው፣ ነገ እረፍት ሰንበት ስለሆነ ለእግዚአብሔር የተቀደሰ ሰንበት ነው አላቸው። የምትጋግሩትን ጋግሩ፣ የምትቀቅሉትንም ቀቅሉ። የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው። ሙሴም እንዳዘዘ ለነገ አኖሩት፣ አልሸተተም ትልም አልሆነበትም። ሙሴም የእግዚአብሔር ሰንበት ዛሬ ነውና ብሉት፣ ዛሬ በሜዳ አታገኙትም አላቸው። ስድስት ቀን ልቀሙት፣ ሰባተኛው ቀን ግን ሰንበት ነው፣ በሱ አይገኝም አላቸው። ቁጥር 27 በሰባተኛው ቀን እንዲሆነ ከህዝቡም አንዳንድ ሰወይ ሊለቅሙ ወጡ፣ ምንም ምን ምን አላገኙም፣ ምንም አላገኙም። እግዚአብሔር ሙሴን ትዛዞቼን እና ህጎቼን እስከ መቼ እምቢ ትላላችሁ? እግዚአብሔር ሰንበትን እንደሰጣችሁ እዩ። ስለዚህ በስድስተኛው ቀን የሁለት ቀን እንጀራ ሰጣችሁ። ሰው ሁሉ በስፍራው ይቀመጥ፣ በሰባተኛው ቀን ማንም ከስፍራው ይሂድ አለው ብሎ ይናገራል። ታያላችሁ የሰንበት ህግ መጀመሪያ የተሰጠው ዘጸአት ታያለ አይደለም የነበረ ህግ ነው እና የአማኞች አማኞች በሙሉ ከዘፍጥረት ምዕራፍ ሁለት ጀምሮ ይከተሉት የነበረ ህግ ነው። እንግዲህ ህጉ በዚህ በሲና ተራራ ላይ ከመሰጠቱ በፊት የነበረ እንደሆነ አማኞች በሙሉ ይጠብቁት የነበረ እንደሆነ እንድናስተውል እግዚአብሔር አምላካችን ይፈልጋል። ስለዚህ አሁን በሰንበት ዓላማ ውስጥ በሰንበት የምታርፈው እኔ አምላክ እግዚአብሔር ስላረፍኩ፣ አንተም ህዝቤ በሰባተኛው ቀን እንድታርፍ ልክ እንደ እኔ ምሳሌ እሰጥችሃለሁ ነው የሚለው። ታሪክህ በዚህ ዙሪያ የተውጠነጠነ ነው። አምላክህን መከተል፣ አምላክ የሰጠህን ስርዓት ማድረግ፣ ከዛም ደግሞ አምላክ የሚሰጥህን በረከት በቀኑ መቀበል የሚለውን እውነታ ሁሉ የያዘ ነው። እንግዲህ እነዚህ እነዚህ ነገሮች ታሪኩ የያዘ እንደሆነ እንድናስተውል እግዚአብሔር አምላካችን ይፈልጋል። ይሄ ቀድሰህ እንድትጠብቀው አስብ የሚለውን ቃል ስንመለከት እንግዲህ አስብ የሚለው ታሪኩን አስብ፣ አሰጣጡን አስብ፣ የአምላክን ምሳሌነት አስብ የሚለውን ነገር ሁሉ ቁጭ ብለህ እንዴት እንደምትጠብቀው አስብ የሚለውን ሁሉ የያዘ ነገር ሲሆን፣ ግን ቀድሰ የሚለው ደግሞ ማሳሰቢያ አለበት። እንድትቀድሰው የሚለው ቃል ቅዱስ አድርገህ ጠብቀው የሚል ሀሳብ አለበት። ቅዱስ የሚለው ቃል ያው ሁላችንም እንደምናውቀው ለተወሰነ ወይም ለተለየ ዓላማ የተለየ ነገርን የሚናገር ነው። ለእግዚአብሔር የተለየ ነገር ቅዱስ ነው። ለእግዚአብሔር የተለየ ቤት ቅዱስ ነው። ለእግዚአብሔር የተለየ አገልግሎት ቅዱስ ነው። ለእግዚአብሔር የተለየ ሰው ቅዱስ ነው። ለእግዚአብሔር የተለያችሁ እናንተ ቅዱሳን ናችሁ። ስለዚህ በሳምንታዊው ዑደት ውስጥ አንዱ ቀን የተለየ ቀን ይሁንልህ ነው። ቅዱስ አድርገው ልዩ እንደ ሌላው ቀን አትቁጠረው። እንደ ቅዳሜ፣ እንደ አርብ፣ እንደ እሁድ፣ እንደ ይቅርታ፣ እንደ ሐሙስ፣ እንደ ሮብ፣ እንደ ማክሰኞ፣ እንደ ሰኞ አትቁጠረው። የተለየ ቀን አድርገው ነው እግዚአብሔር የሚለው። ሌላው ቀን ውስጥ ትሰራለህ፣ ታመርታለህ፣ የፈለግከውን ትናገራለህ፣ ታደርጋለህ። ግን በዚህ ቀን እንደ ሌላው ቀን አታደርግም ቀድሰው ልዩ ቀን አድርገው ነው አሁን ቅዱስ አድርገ ጠብቀው ጠብቀው የሚለው ቃል ደግሞ የሚያሳየው እንደተነገረ አድርግ እና ከልለው አድርገው ፈጽመው አከናውነው የሚለውን ነገር ሁሉ የያዘ ነገር ነው እግዚአብሔር አምላካችን ስለዚህ እውነት የተመሰገነ ይሁን አንዳንድ አስገራሚ ነገሮች አሉበት በዚህ በስድ በሰባተኛው ቀን አሁንም ቀጥዬ ቀጥዬ እናገራለሁ ጌታ እግዚአብሔር ሰባተኛውን ቀን ቀድሱት ብሎ ሲናገር በጣም የሚገርማችሁ እውነታ ሰባተኛውን ቀን መጠበቅና መቀደስ የሚያስችለን እና የሚረዳን ኃይልን ሰጥቶ ነው። ደግሞ ሰባተኛውን ቀን መጠበቅና መቀደስ የሚያሰለች የማይስማማ እንዳይባል በሰባቱ ቀን ውስጥ አንዱን ብቻ ነው እግዚአብሔር ለይቶ የሰጠን ተመልከቱ ስድስት ቀን ስሩ ሰባተኛውን ቀን ልዩ አድርጉት አትስሩበት እረፉበት ነው ያለው እግዚአብሔር እና በየቀኑ እረፉ አይደለም ስድስት ቀን ትሰራላችሁ ግን ሰባተኛው ቀን ለእናንተ እረፍት መሆን አለበት አትሰለችሁም በማረፍ ወይም ደግሞ አይጎልባችሁም በማረፍ ስለዚህ ይሄ በጣም ሪዝነብል የሚባል የቀን አሰጣጥ ነው። ስለዚህ በደግነቱ በቸርነቱ እና በጣም አርቆ አሳቢ በመሆኑ ስድስት ቀን ለእኛ ሲሰጠን፣ አንድ ቀን ደግሞ እግዚአብሔርን እንድናስብ በእርግጥ ራሳችን ደግሞ በጣም እንድንጠቀም አድርጎ ነው የሰጠን እና አሁንም በዚህ በሰባተኛው ቀን ላይ በጣም የሚገርመኝን ነገር እነግራችኋለሁ። ተመልከቱ በስድስት ቀን ስራ ውስጥ ልናገኝ የማንችለውን ነገር በሰባተኛው ቀን እንድናገኘው ለራሳችን ጥቅም በእሱ ስም እንድናደርገው ነው እግዚአብሔር የጠየቀን። ተመልከቱ አሁን የምናገረው በእሱ ስም ለእግዚአብሔር እንድንለየው አድርገን፣ ግን ራሳችን እንድንጠቀም ስድስት ቀን በሰራኑ ስራ ልናገኝ የማንችለውን ልዩ በረከትና ልዩ ነገር እንድናገኝ ነው እግዚአብሔር ሰባተኛውን ቀን ለእኛ እየሰጠን እና ሰባተኛው ቀን ሸክም አይደለም፣ አጋጅ አይደለም፣ ከልካይ አይደለም፣ ግን በጣም አስደናቂ እና መሰረታዊ መንፈሳዊ ጥቅም፣ ስጋዊም በረከት የምናገኝበት ቀን ሆኖ ነው የተሰራልን። ስለዚህም ስድስት ቀን ሁሉ አለ እግዚአብሔር ስራችሁን ሁሉ ስሩ። ሰባተኛውን ቀን ግን ቀድሱት፣ ለአምላክህ ለእግዚአብሔር የተቀደሰ ነው። በሱ ስም እኛ እንድንጠቀም ነው እግዚአብሔር የፈለገው። ነገሩ በጣም የምር ነው፣ የምር ነው። ይህንን ሰንበት የቀድሰው የማይጠብቁ ሰዎች ሰባተኛውን ቀን በብዙ መልኩ ኪሳራ ውስጥ የሚኖሩ ሰዎች ናቸው። በኋላም በኋላም እናገራለሁ። ስለዚህ ቀድሱትና ጠብቁት የሚሉት ቃል አብረው የተቀመጡት በጣም ሲሪየስ የምር የሆነ ነገር ስለሆነ ነው። አንዳንድ ሰዎች እነዚህ ክርስቲያኖች ወይም አማኞች ስራ ፈት ሊያደርጉን ነው የሚያስቡት ሰባተኛውን ቀን ስራ ትስሩበት ብለው ሲናገሩ ብለው ሊሉ ይችላሉ። ግን ይሄ የእኛ ሀሳብ አይደለም፣ ይሄ የእግዚአብሔር ሀሳብ ነው። እግዚአብሔር እንዲህ ነው ያለው በዚህ በቃሉ ላይ ስድስት ቀን ስራ ተግባርንም ሁሉ አከናው ቁጥር 10 ላይ በሰባተኛው ቀን ግን አትስራ፣ ሌሎችም አይስሩ ነው ያለው። የቤት ሰራተኛ አይስራ፣ ሎሌ አይስራ፣ እንግዳ አይስራ፣ እንስሶች ሁሉ ቤት ውስጥ ያሉ አይስራ ብሎ ነው እግዚአብሔር ያለው። ይሄ የእግዚአብሔር ቃል ነው። ምክንያቱም በስድስት ቀን ስራ ውስጥ የማታገኘውን መንፈሳዊ ስጋዊ በረከት እኔ ለአንተ አዘጋጅቼ በሰባተኛው ቀን እሰጥሃለው የሚልን ሐሳብ ነው እግዚአብሔር እየተናገር ያለሁ በእኔ ስም ላንተ በረከት አመጣልሃለሁ። ለእኔ ብለህ ብታደርገው እኔ ደግሞ አንተን እባርካሃለሁ እያለ ነው እግዚአብሔር ያለው። ስለዚህ ትዕዛዙ ዝም ብላችሁ ቁጭ በሉ፣ ስራ ፈቶች ሁኑ ሳይሆን፣ በቤታችሁ፣ በሰፈራችሁ፣ በአጥቢያችሁ ተሰብስባችሁ እንድትጸልዩ፣ መስዋዕት እንድታቀርቡ ቅዱስ በሆነ መንፈስና ሐሳብ ውስጥ እንድትገቡ ደግሞም ሕጉ እየተተረጎመ እየተተነተነ በመስማት በእውቀትም እንድትበስሉ እንድታድጉ ነው የሚል መልእክት አለበት። ዝም ብሎ ስራ ፈቶች እንድትሆኑ አይደለም። መንፈሳዊ ብስለት፣ እውቀት፣ እድገት ውስጥ በመንፈስ ቅዱስ ሐሳብ ውስጥ ገብታችሁ የተፈጠራችሁበት የዳናችሁበት ዓላማ ትርጉሙ ምን እንደሆነ በየጊዜው ስትሰበሰቡ እየሰማችሁ ወደ እግዚአብሔር እውቀትና ወደ እግዚአብሔር ብስለት እንድታድጉ የተዘጋጀላችሁ ቀን ነው የሚል ሐሳብ ነው እግዚአብሔር አምላካችን እየተናገረ ያለው እግዚአብሔር የተመሰገነ ይሁን ስለዚህ እግዚአብሔር አምላክህም የህይወትን ማዕከል አድርገህ ከሆነ ይሄ አንዱ መሰረታዊ ተቋም ነው ማክበር ያለብህ መጠበቅ ያለብህ የሚለውን እውነት ነው። እግዚአብሔር እየተናገረን ያለው የደህንነታችን እውነታ ደህንነት ያገኘን የእግዚአብሔር ህዝቦች ከሆንን የደህንነታችንን አስደናቂ በረከትና አስደናቂ ዘላለማዊ ውጤት የምናሰላስልበት ደግሞም ደግመን ደግመን በእግዚአብሔር መንፈስ ውስጥ ይህንን ዜና ይህንን እውነት የምንሰማበት መንፈሳዊ በረከት የምንቀበልበት ቀን ነው። ለሱ የተለየ ህዝብ መሆናችንን የምንመሰክርበት፣ የምናሳይበት፣ የምናስተምርበት ቀን ነው። የእግዚአብሔርን የደህንነት ስራ የምናደንቅበት፣ የምናስብበት ቀን ነው። እና ከዚህ የተነሳ ነው እንግዲህ ይሄ ቀን ልዩ ተደርጎ እንዲከበር እግዚአብሔር አምላካችን እንዲጠበቅ ሰጥቶ የነበረው እና ወገኖቼ ሆይ ይህንን ቀን እንግዲህ ምን ያህል እንደምታከብሩት ምን ያህል እንደምታስቡት እናንተ ራሳችሁ ታውቃላችሁ። ግን በብሉይ ኪዳን ላይ ይህንን ቀን ሰባተኛውን ቀን በምን አይነት ሁኔታ ሰዎች መጠበቅ እንዳለባቸው እግዚአብሔር ከተናገረው እውነታ አንዳንድ ነገሮችን ላካፍላችሁ እፈልጋለሁ። ድምፅ አለ። ጸጥ ብታደርጉልኝ ጥሩ ነው። ይሄንን መስመር የምትቆጣጠሩ ወገኖች እና አሁን የሰባተኛው ቀን የሰባተኛው ቀን አጠባበቅን በተመለከተ ሁለት የመጽሐፍ ቅዱስ ክፍሎችን በመጥቀስ እንዴት እንዳልተጠበቀና እንዴት መጠበቅ እንዳለበት የሚያስረዱ ነገሮችን እናገራለሁኝ። ጸጥ ልታሰኙልኝ ትችላላችሁ አስተባባሪዎች፣ ጌታ ኢየሱስ ሲባርካችሁ። እሰማለሁ ወገኖች፣ አላስገባ ብሎኝ ነው ወገኖች። እባካችሁ ስልካችሁን የከበታችሁ ወገኖች ዝጉልን። እሺ በቃ ልቀጥል። እንግዲህ የሰባተኛውን ቀን አጠባበቅ ተቀድሶ መጠበቅ እንዳለበት ለእግዚአብሔር የተለየ ለእኛ ጥቅም ሆኖ መጠበቅ እንዳለበት የእግዚአብሔር ቃል ያው ይናገረናል። ነገር ግን በብሉይ ኪዳን ትክክል ባልሆነ መንገድ እንዴት እንደተጠበቀ እና ትክክል በሆነ መንገድ ደግሞ እንዴት መጠበቅ እንዳለበት፣ ትክክል በሆነ መንገድ ቢጠበቅ የሚያመጣውን በረከት እናገራለሁኝ እና ይገርማችኋል፣ እግዚአብሔር በብሉይ ኪዳን በተለያየ ጊዜ እስራኤላውያንን ሰንበቴን ጠብቁ በማለት ደጋግሞ ደጋግሞ ሲናገራቸው እናያለን። እንዲያውም እስራኤላውያን ከኢየሩሳሌም ከተማ ተግዘው የተወሰዱበትን ዋና ምክንያት አሁን በኢሳያስ ውስጥ በኤርሚያስ ውስጥ ስትመለከቱ እስራኤላውያን በሰንበት ቀን አርፈው ቅዱስ ጉባኤ አድርገው እግዚአብሔርን መባረክ ራሳቸው ደግሞ በመንፈሳዊ ጥቅም መጠቀም ሲገባቸው ባለማድረጋቸው ጭምር ወደ ግዞት እንደሄዱ ሁሉ በታሪክ እንመለከታለን። ግን አሁን እኔም አነብላችሁ ትንቢተ አሞጽ ምዕራፍ ስምንት ላይ ሰንበትን በተመለከተ ትክክለኛ ያልሆነውን አጠባበቅ እንዴት እስራኤላውያን ያደርጉ እንደነበረ ነው ማነብላችሁ። ትክክለኛ ያልሆነው መንገድ ሰንበትን በመጠበቅ ምዕራፍ ስምንት ትንቢተ አሞጽ ቁጥር አራት ላይ እንደዚህ ይላል፣ ችግረኛውን የምትውጡ የአገሩንም ድሃ የምታጠፉ እናንተ ሆይ፣ እህልን እንሸጥ ዘንድ መባቻው መቼ ያልፋል? የኢፍ መስፈሪያውንም እያሳነስን ሰቀሉንም እያበዛን በሐሰተኛ ሚዛን እያታለልን ድሃውን በብር ችግረኛውንም በአንድ ጥንድ ጫማ እንገዛ ዘንድ የስንዴውን ግርድ እንሸጥ ዘንድ ስንዴውን እንድንሸምት ሰንበት መቼ ያልፋል የምትሉ እናንተ ሆይ ይህንን ስሙ፣ ብሎ ነው እግዚአብሔር የተናገረው። አሁን ተመልከቱ ሕዝቡ ትርፍ እንድናገኝ ሰዎችን በሐሰተኛ ሚዛን እንድናታልል ሚዛን እያታለልን ሰዎችን እንድናጭበረብር ሰንበት መቼ ባለፈልን የሚሉ ሰዎች እንደነበሩ ነው የምትመለከቱት። በተለይ አሞጽ ምዕራፍ 8 ቁጥር 6 ያ ዘመን በእስራኤል ውስጥ ከፍተኛ የሆነ መንፈሳዊ ዝቅጠት የወደቁበት ዘመን ነበረ። መንፈሳዊ ሕይወታቸው የዘቀጠበት ደረጃ እና ከዛ በኋላ ነው እንግዲህ ወደ ስደት ወደ ባቢሎን ምርኮ እየሄዱ የነበሩት እና ስለዚህ ሰዎች ሁሉ ሰንበት እስከሚያልቅበት ጊዜ ድረስ እንኳ መጠበቅ አይችሉም ነበር። ሰንበት መቼ ነው የሚያልፈው? ሰንበት መቼ ነው የሚቆመው? እና ሰንበትን እንደምን አድርገው ነበር የወሰዱት? እንደ አጋጅ፣ እንደ ጨቋኝ፣ እንደ አሰልቺ፣ ምንም ትርፍ የማይገኝበት ቀን፣ ጊዜ ማባከኛ አድርገው ነበር የወሰዱት እና አሁንም እንኳን በዚህ ዘመን እንደዚህ የሚሉ ሰዎች እንዳሉ ምንም ጥርጥር የለውም። አንዳንዶች እንዳውም ቤተ ክርስቲያን መጥተው እሁድ ሰዓታቸውን አስር ጊዜ ሰባኪው እስከሚጨርስ የሚመለከቱ ወገኖች እናውቃለን፣ አይደለም ሰው እስከሚታዘባቸው ድረስ ለምንድ ነው እንደዚህ አይነት ሁኔታ ውስጥ እነዛ እስራኤላውያን ገብተው የነበረው የሚለውን ጥያቄ ስትጠይቁ ከዚህ በፊት በብዔልዜቡል ላይ የተናገርኩትን እውነታ የሚያንጸባርቅ ሁኔታ ውስጥ ገብተው ነበረ። እነዚህ ሰዎች በሙሉ የመኖራችን ዓላማ ዋናው ምክንያት ትርፍ መሰብሰብ ነው። ትርፍ በሐሰተኛ ሚዛን መቼ ባጭበረበርን ትርፍ እና ገንዘብ ማግኘት ማግኘት ማከማቸት፣ ሁሉን ነገር በተገኘው መንገድ ሁሉ በምንም አይነት መንገድ ይሁን ገንዘብ ማምጣት፣ እሁድም ይሁን ሰኞም ይሁን ማክሰኞም ይሁን ሌሊትም ይሁን ቀንም ይሁን ማግኘት ማግኘት ማግኘት ብቻ ማትረፍ። ያ አይነት ዓላማ ነበረ ህይወታቸውን ይገዛ የነበረው። ስለዚህ ስድስት ቀን አይበቃንም አሉ። ቶሎ ሰባተኛው ቀን አልፎ ትርፍ መሰብሰብ ነበር ስሜታቸው። እንዲህ አይነቱ ፍልስፍና ነበረ፣ የአህዛብን ጣዖታት አህዛቦች እንዲያመልኩ ያደረጋቸው። በአሞፅ መጽሐፍ የምታዩት ብኤል ዜቡብ በአካል ተገልጦ ሰባተኛውን ቀን ቀስ በቀስ እየተገዳደረ ህዝቡን እያሳተ ነበረ፣ ወደ ጥፋት እየወሰዳቸው፣ ወደ ግል ስግብግብነት፣ ማታለል፣ ማጭበርበር በሚዛን ውስጥ ያስገባቸው። ተመልከቱ፣ የእግዚአብሔርን ቃል ስንንቅና ስንጥስ አመፃችንንና ትቢታችንን፣ ጭካኔያችንን የሚያግደው ምንም ነገር የለም። ይሄ የሰባተኛው ቀን አጠባበቅ በጌታ ፊት አጸያፊ የሚሆነው እንደ ጊዜ ማሳለፊያ መቼ ነው የሚያልቀው? ስንት ጊዜ ነው ሰዓታችንን የምናየው? በሚል አይነት ሁኔታ መቼ ነው ሰባኪው የሚያቆመው? ወይም ደግሞ ለመዝናኛ ነው ቤተ ክርስቲያን የምንሄደው ብለን ስናስብ በእግዚአብሔር ፊት አስጸያፊ ነው የሚሆነው እና ትክክለኛው አጠባበቅ እንደሚከተለው በሚከተለው መጽሐፍ ውስጥ ተዘርዝሮ እንመለከታለን። ትክክለኛው የሰባተኛው ቀን አጠባበቅን በተመለከተ እግዚአብሔር አምላካችን በልዩ ልዩ ቦታዎች ላይ ተናግሯል፣ ግን በተለይ ትንቢተ ኢሳያስ ምዕራፍ 58 ላይ አስቀምጦልን እናገኛለን። ትንቢተ ኢሳያስ ምዕራፍ 58 የሚታወቀው ስለ ልዩ ልዩ በረከቶች ነው። የጾም ጸሎትን በተመለከተ ልዩ የሆነ የበረከት ቃል ኪዳን የተጻፈው ትንቢተ ኢሳያስ ምዕራፍ 58 ላይ ነው። እናዚህ ትንቢተ ኢሳያስ ምዕራፍ 58 ላይ እውነተኛ ጾም ብንጾም እግዚአብሔር እንደሚባርከን ይናገርና ግን ስለ ሰንበት ደግሞ ትክክለኛ አጠባበቅ ቁጥር 13 እስከ 15 መጽሐፉ 13 እና 14 ላይ ነው። የመጽሐፉ መደምደሚያ ሆኖ ታገኙታላችሁ። የኢሳይያስ 58 ማለቴ ነው። ላንብብላችሁ። ኢሳይያስ 58 ቁጥር 13 ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ፣ ሰንበትንም ደስታዬ ናት፣ እግዚአብሔርም የቀደሰውን ክቡር ብትለው የገዛ መንገድህን ከማድረግ ፈቃድህንም ከማግኘት ከንቱ ነገርንም ከመናገር ተከልክለህ ብታከብረው፣ በዚያን ጊዜ በእግዚአብሔር ደስ ይልሃል። በምድርም ከፍታዎች ላይ አወጣሃለሁ። የአባትህንም የያዕቆብን ርስት አበላሃለሁ። የእግዚአብሔር አፍ ተናግሯልና ብሎ እግዚአብሔር ተናገረ። በተቀደሰው ቀኔ ሰንበት ነው። እግርህን ከሰንበት ብትመልስ፣ ሌላ ቦታ መሄድህን ብትተው፣ ሰንበትን ደግሞ ጭንቀት አጋጅ እና ምንም ትርፍ የማላገኝበት ቀን ሳይሆን ደስታ ብለህ ብትጠራው የእግዚአብሔር የቀደሰውን ይህን ሰንበትን ክቡር ብትለው የገዛ መንገድህን ከማድረግ የገዛ መንገድህን ማድረግ የለብህም። የገዛ ፈቃድህን መከተል የለብህም። ደግሞ ከንቱ ነገርን በሰንበት ቀን መናገር የለብህም። እና እነዚህን ነገሮች እየተከለከልክ ብታከብረው አቤት የማደርግልህ ነገር በእኔ ስም እነዚህን ብታደርግ እኔ በእኔ ስም እነዚህን አድርግሃልና እግዚአብሔር እኔ አስደስትሃለሁ። በምድር ከፍታዎች ላይ አወጣሃለሁ። የአባትን የያዕቆብን ርስት ቃል ኪዳኔን ሁሉ በአንተ ላይ እፈጽማለሁ። እንደውም ማረጋገጫ ሲናገር ይሄንን የተናገርኩት እኔ እግዚአብሔር ነኝ፣ የእግዚአብሔር አፍ ነው የተናገረው ብሎ ነው እግዚአብሔር የተናገረው። የሚገርም መልእክት ነው እዚህ ኢሳያስ 58 ላይ ያለው እግዚአብሔር እንዲያስደስታችሁ ትፈልጋላችሁ? በእግዚአብሔር ለመደሰት የእግዚአብሔርን ቃል እንደሚገባ አድርጉ። በእናንተ በእኔ ቀን አለ እግዚአብሔር። የሰንበት የኔ ቀን ነው። በእኔ ስም ለእኔ የምትሰጡት ነው። በእኔ ስም እናንተ የምታርፉበት ነው። በእኔ ስም እናንተ የምትደሰቱበት ነው። በእኔ ስም እናንተ የምትባረኩበት ነው ብሎ ነው እግዚአብሔር የሰጠው እና የራሳችሁን ደስታ ባትፈልጉ የዛን ቀን የራሳችሁን ቃል ባትናገሩ የራሳችሁን መንገድ ባትሄዱ። እኔ ለንደን ነበርኩኝ ብያችኋለሁ። አስራ ሁለት ዓመት ነው እዛ ይኖርኩት እና አንድ ቤተ ክርስቲያን ውስጥ አውቃለሁ። ሰንበት የእሁድ ቀን ማንም ሰው የራሱን ጉዳይ አያወራ። ማንም ሰው ቤተ ክርስቲያን ውስጥ ስለ እግዚአብሔር ቃል፣ ስለ እግዚአብሔር ስራ ብቻ ነው የሚነገረው። እና ሰዎች የራሳቸውን ነገር መናገር ከጀመሩ የራሳቸውን ይሄ የጓዳ ነገር ወይም ደግሞ የኑሮ ነገር የዓለም ነገር እንደ ክርስቲያን እንደውም አይቆጠሩም። ስለዚህ ሰው ሁሉ አነጋገሩ የዛን ቀን የራሱን ነገር አይደለም። የራስህን ነገር ባትናገር እኮ ነው የሚለው፣ የራስህን ቃል የእኔን ቃል ነው መነጋገር ያለብህ። የበረከት ምንጭ ነው መሆን ያለብህ። እንደዚህ ነው እግዚአብሔር የሚናገረው። እና በእውነት የሰንበትን ቀን አንዳንዶች እናቃለን። የእሁድ ነው ልደት የሚደግሱት ሰው የሚጋብዙት ቤተ ክርስቲያን እንደውም መሄድ ሁለተኛ ወይም ሶስተኛ ነው። አንዳንድ ሰንበትን ነው በቃ እሁድን ነው ለልዩ ልዩ ነገር ለደስታም ለግብዣም ለልዩ ልዩ ነገር የሚጠቀሙት። ግን እንደዚህ አይደለም መሆን ያለበት። የእግዚአብሔር ቃል የሚናገረው የእግዚአብሔር ነው የተቀደሰ ጉባኤ ነው የሚሆንልህ። በዛ በተቀደሰ ጉባኤ እግዚአብሔር አምላክ ይባርከሃል። ደግሞ ማንተም ታርፋለህ። እግዚአብሔር አምላክ ካንተ ጋር ይሆናል። ከሰኞ እስከ ቅዳሜ ያለው ቀንህ የበረከት የማስተዋል የምስክርነት አስደናቂ ሰላም፣ ጤና፣ እረፍት ያለበት ስኬት ያለበት ይሆንልሃል። እሁድን ግን እስኪረፍ ነው እግዚአብሔር ያለው። ይገርማችኋል። እግዚአብሔር ያሰበው ለእኛ ነው። በኋላ እናገርበታለሁ። ጌታ ኢየሱስ አዲስ ኪዳን ላይ ይህንን ከተናገረው ነጥብ ላይ ተነስቼ ግን እነዚህ ነገሮች ከተናገርኩ በኋላ አጠቃቀሙ እንዴት ነው ትክክለኛው ትክክለኛ ያለ ነው የሚለውን እንዲሰርጽ ባይምሯችሁ ከፈለግኩት ፍላጎት ባሻገር አሁን የአዲስ ኪዳኑ ሰንበት መቼ ነው ከቅዳሜ ወደ እሁድ የተለወጠው እንዴት ነው የሚለውን ነገር በአይምሯችሁ ውስጥ እንዲቀመጥ እፈልጋለሁ። እና እንደምታዩት የእኛ እሁድ የእኛ ሰንበት እሁድ ነው እና የእኛ ሰንበት እሁድ ነው። ስለዚህ ከአይሁድ ሰንበት የተለየ ነው። ሰንበት ሰባተኛው ቀን ነው። በአይሁዶች ቅዳሜ ነው የእነሱ ሰንበት። ከእግዚአብሔር ሰንበት አላማ ውጭ የሚጠበቅ ነው። ምናልባት ከዚህ በፊት ስናገር ሰምታችሁኝ እንደሆነ አላቅም። በእነሱ ሰንበት ቀን 39 ልዩ ልዩ ህግጋት ታዘዋል። እነዚህ 39 ልዩ ልዩ ህግጋት በአይሁድ ሰንበት ከእግዚአብሔር ቃል ውጭ የሆኑ ናቸው። እነዚህ ህግጋቶች የሚያሳዩት ሰንበት ለሰው ሳይሆን ሰው ለሰንበት የተፈጠረ ነገር አድርገው ነው በእግዚአብሔር ስም ሰው እንዲባረክበት ሳይሆን በሰንበት ቀን በሰንበት ሰው ለሰንበት እየኖረ ሰው ሰንበትን በመታዘዙ መንግስተ ሰማይ እንደሚያገኝ አድርገው በጣም ከእግዚአብሔር ቃል ዓላማ ውጪ ያ ሀሳብ ያሰፈሩበት ነው። ምናልባት ቅድም ከዚህ በፊት ተናግሬ እንደሆነ ያልኩት እንደኔ ትንሽ እድማቸው ገፋ ያደረጉ ሰዎች ሽበት ጣል ጣል ያደረገባቸው በመስተዋት ውስጥ ፊታቸውን እንዳያዩ አንድ ሕግ ነበረ። ንዑስ ሕግ ሕጉ የሚናገረው ምንድን ነው? በሰንበት ቀን መስተዋት አትመልከት አንተ ሰው ነው የሚለው። ምክንያቱም ሰንበት ቀን መስተዋት ተመልክተ ይህን አንዱ ነጩ ጸጉር ከቅንድብህም ላይ ይሁን ወይም ደግሞ ከራስ ላይ ለመንቀል በመታገል ሸክም ትሸከማለህ። ከዚህ የተነሳ ሸክም ተሸክመሃል። ሸክም ደግሞ በሰንበት ቀን የተግባር ስራ ነው፣ ስለዚህ ኃጢአት ነው። ከእግዚአብሔር ፈቃድ ውጭ ነህ የሚል አይነት አባባል ነበራቸው። ለዚህ ነው ጌታ ኢየሱስ ከእግዚአብሔር ቃል ውጭ የሆነ ትብታብ በሰው ላይ የጫናችሁ ታስጨንቃላችሁ ብሎ ፈሪሳውያንን የተናገራቸው እና የእኛ እሁድ ከአይሁድ ልዩ ነው፣ አጠቃቀሙም ልዩ ነው ከሰባተኛ ቀን አድቬንቲስቶችም ልዩ ነው። የነሱ ቅዳሜ ነው። አጠባበቁ ልክ እንደ አይሁዶች ነው። ሰንበትን እንደነሱ በሕግ መሰረት የምትጠብቁ ከሆነ ያው ደህንነት ታገኛላችሁ የሚል ሐሳብ ሁሉ ውስጡ ያለበት ነው። የእኛ ግን እሁድ ነው። ለምንድን ነው እሁድ የሆነው? አንዳንዶቻችሁ ታውቃላችሁ። ጌታ ይባርካችሁ። ግን እውነቱን መነጋገር ጥሩ ነው። ተመልከቱ የእኛ ሰንበት እሁድ ሆኖ የተጀመረው በካቶሊኮች አዋጅ አይደለም። አሁን አድቨንቲስቶች እንደዛ ይሏችኋል፣ ግን አይደለም። የእኛ ሰንበት እሁድ ሆኖ የተጀመረው በእርግጥ የሳምንቱ የመጀመሪያ ቀን ተብሎ በሚጠቀሰው እሁድ ቀን ነው። የሳምንቱ ሰባተኛ ቀን ቅዳሜ ነው፣ ግን የተጀመረው ከጌታ ትንሣኤ ጋራ ተያይዞ ነው። በጣም የሚደንቅ ነው። ይሄ በጽሁፍ ሰፍሮ አታገኙም። ግን መንፈስ ቅዱስ በሐዋርያት ውስጥ አስደናቂ ተአምራዊ በሆነ መንገድ ያቀነባበረውና ና ጌታ ኢየሱስ የደገፈው ማንም ያልነቀፈው እውነታ ነው። አንድ ጊዜ አንድ ጥያቄ ተጠይቄ ነበር በሰዎች ለምንድ ነው ሰንበት እሁድ የእኛ ሰንበት እሁድ ሆኖ ለመጠበቁ ይህንን የሚነቅፍ ከዚህ ከአድቬንቲስቶች መነሳት በፊት ምንም አይነት ጽሁፍ የማናገኘው ለምንድን ነው? ታሪካዊ ጽሁፍ የማናገኘው ለምንድን ነው ብሎ አንድ የሲንጋፖር ሰው ጠይቆኝ ነበር። እና እኔ የሰጠሁት መልስ በአጭሩ እንደዚህ ነው። ምክንያቱም በመንፈስ ቅዱስ የተጻፈና የተደረገና ማንም ሰው ከሐዋርያት ጀምሮ ጥያቄ ስላላስነሳበት ነው ነው ያልኩት። እና ጥያቄ አልተነሳበትም። የተጀመረው ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ነው። ጌታ ኢየሱስ ክርስቶስ ከሞት ተነሳ። ደቀ መዛሙርቱ በሳምንቱ የመጀመሪያው ቀን ተሰብስበው እሁድ ቀን ጌታ በተነሳበት ቀን ጌታ ኢየሱስ በተዘጋው በር ውስጥ ገብቶ ሰላም አላቸው። ልክ በሳምንቱ ዮሐንስ 20 ቁጥር 19 ላይ እንደገና ተሰብስበው በመካከላቸው ተገኘ። እንደገና በሳምንቱ ዮሐንስ 20 ቁጥር 26 ላይ ተሰብስበው ጌታ ኢየሱስ መካከላቸው ተገኘ። ከዛ ሐዋርያ ሥራ ምዕራፍ 20 ቁጥር 7፣ በሳምንቱ መጀመሪያ ቀን ጳውሎስ በኤፌሶም ቤተክርስቲያን ይሰብክ ነበር። ከዛ አንደኛ ቆሮንቶስ ምዕራፍ 16 ቁጥር አንድ ላይ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲጽፍ በሳምንቱ መጀመሪያ ቀን ስትሰበሰቡ በዚያን ቀን አላቸው በምትሰበሰቡበት ቀን የመባ መሰብሰብ ስታደርጉ ገንዘቡን ሰብስባችሁ ለድሆች እንዲሰጥ ያሰባችሁትን ለይታችሁ አስቀምጡ ብሎ ሲናገር ታያላችሁ። ታያላችሁ ሐዋርያ ሥራ ምዕራፍ ቁጥር 7 የጌታ እራት ወሰዱ፣ የጌታን ቃል ሰሙ። እና አንደኛ ቆሮንቶስ 16 ቁጥር 1 በዚህ በሳምንቱ መጀመሪያ እሁድ ላይ ተሰብስበው የጌታን እራት በሉ፣ መባሰበሰቡ አምልኮ ተደረገ። እና እንደዚህ የሆነ እስከ እኛ ዘመን ድረስ እሁድ የክርስቲያኖች ሰንበት ሆኖ እናገኘዋለን። እና እንግዲህ የመጀመሪያው ሰንበት ሰባተኛው ቀን ቅዳሜ ማለት ነው። የመጀመሪያውን ፍጥረት ሲያከብር፣ ሁለተኛው ሰንበት ይሄ እሁድ የሁለተኛውን ፍጥረት በክርስቶስ ኢየሱስ ዳግም መወለድን ዳግም መፈጠርን የሚያከብር ነው ብለን እንጠራዋለን። እና እነዚህን ጥቅሶች በአእምሯችን ውስጥ መያዝ እንዴት እያደገ እሁድ ወደ ክርስቲያኖች ሰንበትነት ከአይሁድ ተለይቶ እንደመጣ ማስተዋል በመንፈስ ቅዱስ አማካኝነት እንጂ በሮማን ካቶሊኮች አማካኝነት እንዳይደለ እንድናስብና እንድናስተውል ያስፈልጋል። ግን ይገርማችኋል፣ አሁን በፕሮቴስታንቱ ዓለም አሁን አሁን ልዩ ልዩ ውጊያዎች ስላሉ ሰንበት ላይ ራሱ እየተረሳ መጣ። እንጂ ይሄ ሰንበት የሚታወቀው የጌታ ቀን ተብሎ ነው። የአንቺ ቀን አይደለም፣ የአንተ ቀን አይደለም፣ የጌታ ቀን ነው። የጌታ ቀን ነው። በጌታ ቀን በጌታ ቤት እንሰበሰባለን። የጌታ ቀን ነው። የኔ የልደት መደገሻ ቀን አይደለም። ሰርግ ማድረጊያ ቀን አይደለም። በፍጹም አይደለም። የኔ ልዩ ልዩ ነገሮች የማከናውንበት ቀን አይደለም፣ አይደለም። የጌታ ቀን ነው። ለዚህ ነው ራእይ ምዕራፍ አንድ ቁጥር 10 ላይ ሐዋርያው ዮሐንስ በጌታ ቀን በዛ በሰንበቱ በክርስቲያኖች ሰንበት ቀን እሁድ በፍጥሞ ደሴት ነበርኩ በመንፈስ ነበርኩ ብሎ የተናገረው ከዚህ የተነሳ ነው። የጌታ ቀን ተብሎ ነበረ የሚታወቀው። እና አሁንም ብዙ ሰዎች የጌታ ቀን ብለው ነው የሚጠሩት። የእኛ ቀን አይደለም፣ የማንም ቀን አይደለም፣ የጌታ ቀን ነው። በጌታ ቀን ቅዱስ ጉባኤ የምናደርግበት ቀን ነው። እንግዲህ የአዲሱ የክርስቲያኖች እሁድ ወይም የጌታ ቀን በብሉይ ኪዳን ከተሰጠው ተጨማሪ እንቅስቃሴዎች እንዲደረጉበት ሳይሆን የአራተኛው ቃል ይሄ የሰንበትን ቀን ትቀድሰው ዘንድ አስብ የሚለው ትዕዛዝ መሰረታዊ እውነታዎች እንዲጠበቁበት ነው። አሁንም እሁድ የተሰጠው ምክንያቶች አሉኝ። ይህንን እንመልበት አንድ ሁለት ሶስት ብዬ ልናገራቸው። አንደኛ እግዚአብሔር እንዲጠበቅ ያስቀመጠው አንድ ቀን በሰባት ቀን ውስጥ ስለሆነ እና ከአስሩ ቃሎች አንዱና በእግዚአብሔር ጣት የተጻፈ ከመሆኑ የተነሳ እኛም ልክ እንደ አይሁዶች እሁድን እነሱ ቅዳሜን ነው እሁድን፣ ያኔ አይሁዶች ያደርጉ እንደነበረ የተቀደሰ ጉባኤ የተቀደሰ ጉባኤ እናደርግበታለን። ሁለተኛ ፍጥረትን የሚያስብ ሰባት ቀናዊ ዑደት ሁልጊዜ መኖሩን፣ ይሄ ለከሃዲዎች እግዚአብሔርንና የእግዚአብሔርን መንግስትና አሰራር ለሚቃወሙ አስሩን ቃላት ከየአደባባዩና ከየስቴቱ ሊያነሱት ይችላሉ። ይሄንን ግን ማንሳት አይችሉም። የሚገርም ነገር ነው እና አስገራሚ ነው። እግዚአብሔር ነው ይህንን ያደረገው እና ሶስተኛ የአምልኮና የመማር አንድ ቀን በሳምንት ሁል ጊዜ መኖር ስላለበት ጭምር ነው። እግዚአብሔርን የማምለኪያ አብረን ተሰብስበን ህብረት ማድረጊያ፣ ቅዱስ ንግግር አብረን መነጋገሪያ፣ እግዚአብሔርን አብረን ማገልገያ ቀን ነው እና አራተኛ ይህንን እግዚአብሔርን የማሰብ ደህንነት በክርስቶስ መገኘቱን የማወጃ አንድ ቀን መኖርና መቀጠል ስላለበት ነው። የቀኑም ዋና ዓላማ እግዚአብሔርን ማሰብና የደህንነትን እውነት መስበክ ነው እና ጌታ ኢየሱስ በየምኩራቡ ያደርግ የነበረው ያንን ስለነበረ እኛም በቤተ ክርስቲያናችን ይህን እናደርጋለን አዋቂዎች እንማራለን ልጆችን እናስተምርበታለን ሰዎችን ሁሉ ወደ እግዚአብሔር ቤት እንዲመጡ እንጋብዝበታለን እግዚአብሔር ይመስገን አምስተኛ ለሰራተኞችም ሁሉ የረፍት ቀን መኖር ስላለበት ነው ተመልከቱ ቅድም ተናግሬዋለሁ የህይወታችን ዋና ዓላማ መስራት ብቻ አይደለም የህይወታችን ዋና ዓላማ የመኖራችን ዋና ዓላማ ስራ ብቻ አይደለም የመኖራችን ዋና ዓላማ ከእግዚአብሔር ጋር መገናኘት ጭምር ነው። ስለዚህ ብዙ ጥቅሶች አሉ ይህንን የሚያስረዱ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ አለ ጌታ ኢየሱስ ለሰይጣን ሲናገር። ሰይጣን ግን ሁልጊዜ የሚለው ሰው በእንጀራ ነው መኖር ያለበት የእግዚአብሔር ቃል ግን አይደለም ሰው በእንጀራ ብቻ አይኖርም። ስድስት ቀን በምሰራው ስራ ሰባተኛን ቀን ጨምረህ የምሰራ ከሆነ በእንጀራ መኖርህ ነው፣ ትጠፋለህ። ሰባተኛው ቀን አስፈላጊ ነው እና ክርስቲያኖች በሰንበት በሰባተኛው ቀን መንፈሳዊ ተሃድሶን ያገኛሉ፣ በመንፈስ ያድጋሉ። ጌታን እንዲያከብሩ ጌታን ለማክበር ይሰጣሉ። ለግል ጥቅማቸው፣ ለግል ድግስ፣ ለግል መዝናናት ልክ እንደ ዓለም ሊያደርጉበት አይገባቸውም። ቀድሰው ተብሏልና አማኞች የቀን የሰንበት ቀንን ሲጠብቁ ለዓለም ታላቅ ምስክር ይሆናሉ። ይገርማቸዋል። እኔ አሁንም አሁንም በቤተ ክርስቲያን ደጋግሜ እናገረዋለሁ። እሁድ መጽሐፍ ቅዱሳችሁን ይዛችሁ ወደ ቤተ ክርስቲያን ስትሄዱ በመንገድ ላይ የሚያያችሁ ሁሉ ቤተሰብ፣ ባልና ሚስት ጎን ለጎን ልጆቻችሁን ይዛችሁ ወደ ቤተ ክርስቲያን ስትሄዱ የሚያያችሁ ከሃዲው ዓለም እግዚአብሔርን የሚያመልኩና የሚያከብሩ የተለዩ ሰዎች ናቸው ብለው እንዲቆጥሩ፣ እናንተም የተለዩ ሰዎች መሆናችሁን ታስመሰክራላችሁ። በሌላ መንገድ ሰባተኛ የእግዚአብሔር ሕዝብ የሚቀደስበት የሚታነጽበት፣ እንዲሁም ለነገሮች ቅደም ተከተልን ለመስጠት የሚማርበት እውነታ ነው። ተመልከቱ። ሰንበት ዋና ዓላማ አለው። ሌላም ዓላማ አለው። ከዓላማዎቹ አንዱ በፕሮግራም መኖር ያስፈልጋችኋል የሚልም ነው። ተመልከቱ ህይወታችሁ ቅደም ተከተል መያዝ አለበት የሚልም እውነት አለው። ስድስት ቀን ስሩ፣ ሰባተኛው ቀን የቅደም ተከተል ቀን ነው። ስድስቱን ቀን ስሩ። እግዚአብሔር ሪዝነብል ነው ብያችኋለሁ። ሰባተኛውን ቀን ከኛ ቢጠይቅ ለነገሩ ለራሳችን ጥቅም፣ ምክንያቱም ለእግዚአብሔር የምንጨምርለት ቅንጣት ነገር የለም። አና አናበላውም፣ አናጠጣውም እግዚአብሔር ክቡር ነው። የሚፈልገው ምንም ነገር የለም። ግን በእሱ ስም እንድንጠቀም እና በእሱ ስም በፕሮግራም መኖር እንድንማር በእሱ ስም ቅደም ተከተላችንን፣ የህይወት ቅደም ተከተላችንን እንድናስተካክል እግዚአብሔር እየተናገረን ነው። በዚህ ሰባተኛውን ቀን ትቀድሰው ዘንድ አስብ በሚለው ቃል ድሮ ድሮ የድሮ ክርስቲያኖች አንድ የሚሉት ነገር ነበረ። እሁድን ምን ይሉት ነበር? ይገርማችኋል። እሁድ ይላሉ የነፍሳችን የገበያ ቀን ነው ይሉ ነበር። በእንግሊዝኛ ዘ ማርኬት ዴይ ኦፍ ዘ ሶል ይሉት ነበረ። የነፍሳችን የገበያ ቀን ነው። ሌላው ቀን ለስጋ ገበያ ነው። የጌታ ቀን ግን የነፍሳችን የገበያ ቀን ነው። ስለዚህ ለነፍሳችን መባረክ፣ ለነፍሳችን ጤና፣ ለነፍሳችን እውቀት፣ ለነፍሳችን እድገት፣ ለነፍሳችን ተስፋ የምንገበይበት ቀን እሁድ ነው። ስለዚህ ልዩ አድርገን ነው የምንጠብቀው። አዎ፣ ሌላ ቀን ማርኬት ነው የምንውለው፣ የእሁድ ግን ለነፍሳችን ገበያ ነው። ጌጥ የምንገዛበት፣ ሽልማት የምንገዛበት፣ በረከት የምንገዛበት፣ ለዛውም በነፃ እግዚአብሔር ቤት ሄደን ስለዚህ እንደዚህ አይነት ነገሮች ሁሉ የተካተቱበት እንደሆነ እንድናስብ ነው። ስለዚህ ለሰንበት ቀን ያለን አመለካከት ልክ እንደ እግዚአብሔር ቃል መሆን አለበት። አንድ ነገር እዚ ጋር አንድ ነገር ለመናገር አንድ ሀሳብ መናገር እፈልጋለሁኝ። ይህንን እሁድን ወይም የጌታን ቀን ልዩ አድርገን ለጌታ መጠበቅ በዚህ ዘመን እኔና እናንተ ያለብን ለምንድን ነው ብለን መጠየቅ እንችል ይሆናል አዎ ከዚህ በፊት የተናገርኳቸው ምክንያቶች ሁሉ እዚህ ምክንያት ውስጥ አሉ። ግን አንድ የእግዚአብሔር ሰው አንድ ሶስት ምክንያቶችን ሰጥቷል። ይሄንን በተመለከተ በጣም አሳሳቢ ምክንያቶች ናቸው ብሎ እየተናገረውን እነግራቸዋለሁ። ይሄ ሰው አልበርት ባርነስ የሚባል በጣም ብዙ ክርስቲያናዊ መጽሐፎችን የጻፈ ሰው ነው። እና እንደዚህ ብሎ ተናገረ። ሰንበትን እኛ ክርስቲያኖች የምር አድርገን መጠበቅ አለብን እና ልዩ ሕዝቦች መሆናችንን ያስጠብቃል። ግን ይሄ ብቻ አይደለም። ሶስት ምክንያቶች አሉኝ ብሎ አንደኛው ሰንበት ከጠፋ ክርስትና ከሱ ጋር አብሮ ይጠፋል። ስለዚህ የሰንበት ጉዳይ ለቤተ ክርስትና ለቤተ ክርስቲያንና ለክርስትና እምነት የህይወትና የሞት ጉዳይ ነው ብሎ ነው የተናገረው። ይህንን ሲናገር እንደዚህም ብሏል። በዚህ በአንደኛው ነጥቡ ላይ በጥንት ክርስትና ሲጀመር ክርስትናንና ወንጌልን ለማጥፋት ብዙ ጥረቶች ተደርገዋል። ጦርነቶች፣ ስደቶች፣ ሰዎች እንዳለ በእሳት ተቃጥለው መሞቶች፣ ሁሉም ሁሉም ከሽፈዋል አለ። ፍልስፍናዎች፣ ታላላቅ ክርክሮች ሁሉም ክንዳቸው ደቆ ሳይሳካላቸው ቀርቷል፣ አለ ነገር ግን አንድ ብቻ ስልታዊ ጦርነት ጠላት አሁንም እየተጠቀመ ድሮም እየተጠቀመ ነው። በዚህ በኩል አለ የመሳካት ምልክት ታይቷል። ይህም የክርስትናን ሰንበት እሁድን የክርስቲያኖች የመዝናናት ቀን አድርጎ በማቅረብ በኩል ነው ብሎ ነው የተናገረው። በጣም ትክክል ነው። ጦርነቶች፣ ስደቶች በክርስትና ላይ የተደረጉ የሰዎችን እንዳለ ማቃጠሎች ሁሉ ክርስትናን ሊያጠፉት አልቻሉም። ግን የክርስቲያኖችን እሁድ የመዝናናት ቀን አድርጎ በማቅረብ ሰይጣን የተሳካለት ሆኖ ታይቷል። ስለዚህ ክርስቲያኖችን ለግላቸው መደሰት ብቻ፣ ለስሜት እርካታ ብቻ፣ ጥሩ ጥሩ ነገርን ሰምተው እንዲመለሱ ብቻ በማድረግ ላይ አነጣጥሮ ሰይጣን ክርስቲያኖችን ባዶና የቀረውን የሰንበት ቀን ዝም ብሎ እንዲያሳልፉት በማድረግ በከፍተኛ ደረጃ ክርስትናን እየተዋጋ ነው ብሎ ተናግሯል። እንዳውም አለ አልበርት ባርነስ በሮማን ቄሳሮች ከተነሱት አሰቃቂ አስር ስደቶች ክርስትናን ለማጥፋት ከጣሩት ይልቅ አለ የዘመኑ የስፖርት መጽሐፍና የስፖርት ስቴዲየም ስብሰባ ብዙ ብዙ ጉዳት አድርሷል አለ። ትክክል ነው። እስቲ ያስተውሉ። እዚህ ሀገር ያሉት ታላላቅ ስፖርቶች የሚከፈቱትና የሚዘጉት መቼ ነው? እሁድ ነው። ሂዱ እንግሊዝ ሀገር፣ ሂዱ አፍሪካ፣ ሂዱ የትም። የስፖርት ልምምዶች፣ የአንዳንድ ነገር የአንዳንድ አስደናቂ ጉዞዎች የሚደረጉት እሁድ ነው። እሁድን በከፍተኛ ደረጃ ሰይጣን አነጣጥሮ እየመታ ነው። ክርስቲያን ሰው በእሁድ ቀን ወደ እግዚአብሔር ቤት እንዳይሄድ በእንግሊዝ ሀገር እኔ ያውቃለሁ እሁድ ቀን የተከፈቱ የሚከፈቱ ሱቆች ጭራሽ አልነበሩም። 15 ዓመት 20 ዓመት ሆናቸው አሁን ሱቆች መከፈት የጀመሩበት። አሁን በጣም ልክ በየዓመቱ እየጨመሩ እየጨመሩ ነው የሄዱት። እዚህማ ቀርቷል። ድሮ አንዳንድ ሰዎችን በገንዘብ ማባበል የሚማርኩ ስራዎች፣ ኦቨርታይሞች የሚሰጡት ሆነ ተብሎ እሁድ ነው። እኔ እዚህ በስጋ ወንድም አለኝ ለሱ ስነግረው ነበር እሁድ ቀን ነው ጠቀም ያለ ገንዘብ የሚሰጠው በመስራ ቤቶች ለምንድ ነው በረቀቀ መንገድ ሰው ቤተክርስቲያን እንዳይመጣ ነው አንተ እንዳትመጣ ነው የረቀቀ ትግልና የረቀቀ ስልታዊ ውጊያ በክርስቲያኖች እሁድ ላይ እየተደረገ ነው እና ሁለተኛው ምክንያት አለ ክርስቲያኖች የምር መውሰድ የሚገባን ሰንበት ቅዱስ ተደርጎ የማይጠበቅ ከሆነ አለ የሚወሰደው ጊዜ ማጥፊያ ሆኖ ነው፣ ጊዜ ማሳለፊያ ሆኖ ነው። ቅዱስ ቃሉን መስሚያ፣ ቅዱስ ቅዱስ ጸሎት መጸለያ ካልሆነ የሚሆነው መዝናኛ፣ ደስታ ማግኛ፣ መጨፈሪያ፣ ስሜት ማጋያ ጊዜ ሆኖ ነው የሚወሰደው አለ እውነት ነው። ሰንበት ቢከበርም ባይከበርም ቢጠበቅም ባይጠበቅም ምንም አይደለም ተብሎ የተሰጠ አይደለም። በእግዚአብሔር ቃል የምርና በዘለቄታዊ ሕግ ውስጥ በእግዚአብሔር ጣት የተጻፈ ሕግ ነው። ስለዚህ መጠበቅ አለበት፣ ቅዱስ መደረግ አለበት። አሁንም በሶስተኛ ደረጃ አልበርት ባርነስ ያለው ሶስተኛው ምክንያት አለና በዚህ አሁን ባለንበት አገር፣ በዚህ በአሜሪካ ማለቴ ነው፣ በሌላውም ዓለም ውስጥ ሁሉ ሰንበትን ሙሉ ለሙሉ የማጥፋት ዝንባሌና እንቅስቃሴ እንዳለ እንድታውቁ ነው ብሎ ተናገረ። ምን አለ መሰላችሁ? ይሄ ሰውዬ ከጌታ ራት ይልቅ፣ ከጥምቀት ይልቅ፣ ከመጽሐፍ ቅዱስ ይልቅ ወይም ከሌሎች ሃይማኖታዊ ቃላትና ስርዓቶች ሁሉ ይልቅ እነዚህ ሁሉ አንድ ላይ ተደምረው ከነሱ ሁሉ ይልቅ እጅግ ብዙ ጠላቶች ያሉት እና ጠላቶች የተነሱበትና የተነጣጠረበት የክርስቲያኖች እሁድ ነው። ስለዚህ አለ፣ እኛ ራሳችን ይሄንን የክርስቲያኖችን እሁድ ጠላት ሆኖ የሚዋጉትን ለመግጠም ከሌላ ቦታዎች ይልቅ ከፍተኛ ችግር የሚያጋጥመን እዚህ ላይ ነው አለ በክርክር ከማስረዳት ጋር አይደለም ግጭቱ አለ። ጥቅሶችን በማውጣትና እውነቶችን ከማሳየት ጋር አይደለም ግጭቱ አለ። ለዚህ ነው የሚከብደን የሚከብደን ጠላትን ለማሸነፍ በዚህ በኩል የሚከብደን ግጭቱ ከጥቅስ ጋር ከክርክር ማን ነው ጥሩ ተናጋሪ ከሚለው ጋር አይደለም አለ። ነገሩ ከፍላጎት ጋር ነው ከደስታ ከግዴለሽነት ጋር ከጊዜያዊ ስጋዊ ጥቅሞችና ከማግኘት ፍቅር ጋር ነው ጋር ነው ትግሉና ጦርነቱ ያለው። ስለዚህ እኛ ራሳችን እጃችንን ለመስጠት የከበረውን ክርስትና ለመጣር ለመጣል ራሳችን እየተባበርን እንድንገኝ ተደርገናል ብሎ ነው የተናገረው። እውነት አይመስላችሁም? እውነት ነው። በምድር ላይ ኃይለኛ የሆነ የወንጌል ምስክርነትን ሰጪ ከሆኑ ነገሮች አንዱ ሰንበት ነው። በሰንበት ክርስቲያኖች መሰብሰባቸው ነው። በሰንበት የእግዚአብሔር ሕዝብ መኖሩ መታየቱና መታወቁ ነው። ይሄ የወንጌል አገልግሎት መከናወኑ ነው። በእርግጥ በሌሎች ቀኖች አንሰብክም፣ አንሰበሰብም ማለት አይደለም። ግን ይሄ ቀን በእግዚአብሔር የተደነገገ ቀን ነው። ስለዚህ ይህንን ቀን እንድናስብበት እግዚአብሔር አምላካችን ይፈልጋል። ብዙዎቻችን የግድ የነፍስ የሞትና የሞት የሽረት ካልሆነ በስተቀር ሰንበትን በመሥሪያ ቤታችን ነፃ ማድረግ አለብን። እግዚአብሔር ቤት ለመሄድ ትዝ ይላችኋል። ድሮ ወደ እግዚአብሔር ቤት እንሂድ ሲሉኝ ደሳለኝ የሚለው መዝሙር ወደ እግዚአብሔር ቤት እንሂድ ሲሉኝ ደሳለኝ፣ ቃሉን እንስማ እንሂድ ሲሉኝ ደሳለኝ። መቼ እሑድ። ይባርከኛል አውቃለሁ። መቼ እሑድ ሰዎችን ይዤ የምመጣው እሁድ ቀን ወደ እግዚአብሔር ቤት እንሂድ ብዬ እና እነሱም እንደኔ እንዲደሰቱ። ስለዚህ በሰንበት ቀን በእሁድ ቀን ሰንበትን ብንቀድሰውና ቅዱስ አድርገን ብንጠብቀው በቤታችን፣ በልጆቻችን መካከል በሰራተኞቻችን መካከል ስራ የሚሰሩ እንስሶቻችንም ካሉ እነሱም እንዲያርፉ አድርገን ሰንበትን ልክ እንደ እግዚአብሔር ቃል እሁድን ብንጠብቅ፣ እግዚአብሔርን ብናገለግልበት፣ ብናመልክበት፣ ለእግዚአብሔር የተለየ ቀን አድርገን መንፈሳዊ እድገትና ብስለት ውስጥ እንድንገባበት ራሳችንን ለእግዚአብሔር ብንሰጥ፣ እግዚአብሔር እኛን ይቀድሰናል። እግዚአብሔር ለእኛ ራሱን ይገልጥልናል። እግዚአብሔር እኛን የተባረኩ ሰዎች ያደርገናል። እግዚአብሔር እኛን የጌታ ሕዝብ መሆናችንን ለሰዎች ሁሉ ምልክት አድርጎ ይጠቀምብናል። በእርግጥ እሁድን እንደ ጌታ ቃል መጠበቃችን እሱን የመውደዳችን ምልክት ነው። የመታዘዛችንም ቃሉንም የመታዘዛችንም ምልክት ነው። ይህን አራተኛውም ቃል እንደ እግዚአብሔር ቃል ከአስሩ ቃሎች ውስጥ የማክበራችን ምልክት ነው። ስለዚህ ቅዱስ እግዚአብሔር የተቀደስን ህዝቦች ሆነን በእግዚአብሔር ፊት ስንወጣና ስንገባ እንደ እግዚአብሔር ቃል እንድንሆን፣ የሰንበትን ቀን ትቀድሰው ዘንድ አስብ። አንተ፣ ወንድ ልጅህ፣ ሴት ልጅህ፣ በቤት ያለ ሴት ሰራተኛ፣ ወንድ ሰራተኛ፣ እንስሳ ሁሉ፣ በቤት ያለ እንግዳ ሁሉ በሱ ምንም ስራ አትስሩበት፣ አምላክህ እግዚአብሔር ቀድሶታልና። የሰንበትን ቀን ትቀድሰው ዘንድ አስብ የተቀደሰ ቀን ነው ለተቀደሰ ስራ የተዋለ የተሰጠ ቀን ነው በሌሎች ቀኖች የማታገኛቸውን ነገሮች በሙሉ በዚህ ቀን እንድታገኝ እንድታገኝ እግዚአብሔር ያቀደው ቀን ነው እግዚአብሔር ይህንን ቀን በማክበር ልክ እንደ ቃሉ ታላቅ መንፈሳዊ በረከትና ታላቅ መንፈሳዊ ጥቅም ውስጥ እንድትገቡ ሁላችሁን ይርዳችሁ ግን በዚህ በሰንበት ቀን በብሉይ ኪዳን የሰንበትን ቀን ለማያከብሩ ሰዎች ከፍተኛ ማስጠንቀቂያ ተሰጥቷል። ዘጸአት ምዕራፍ 31 ቁጥር 15 ላይ ነው። እንግዲህ ይሄንን ሳነብላችሁ በተደጋጋሚ ሰንበትን እግዚአብሔር እያነሳ እንዴት ይናገር እንደነበረ ታያላችሁ። ዝም ብሎ የብሉይ ኪዳን የተረሳ ነገር አይደለም የምነግራችሁ። በአዲስ ኪዳንም ውስጥ ትኩረት የተሰጠበት ነው። በእርግጥ ማርቆስ ወንጌል ምዕራፍ ሁለት ላይ ቁጥር 27 ላይ ብትመጡ ዘጻት 31 አነባለው ጌታ ኢየሱስ ክርስቶስ ሰንበት ለሰው ነው የተሰጠው ሰው ለሰንበት አይደለም ሰንበት ለሰው ነው በእኔ ስም አለ እግዚአብሔር እናንተን ልባርካችሁ የሰንበትን ቀን ቀድሱልኝ ነው ያለው እግዚአብሔር ልዩ አድርጋችሁ ጠብቁልኝ ስለዚህ እኔ እባርካችኋለሁ ሰንበትን ደስታ ብለህ ብትጠራት እግዚአብሔር አምላክ እባርካለሁ፣ በከፍታዎች ላይ አስኬደሃለሁ፣ ለአባትህ ለያዕቆብ የተናገርኩትን በረከት ሁሉ አፈስልሃለሁ። እኔ ተናግሬያለሁ፣ ከእኔ አንደበት ወጥቷል። ነው ያለው እግዚአብሔር። ግን ዘጻት 31 ላይ ቁጥር 15 ጀምሮ ቁጥር 14 ጀምሮ ላንብበው እንጂ እንደውም ቁጥር 13 ጀምሮ። ለእስራኤል ልጆች እንዲህ ብለ ነገራቸው እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ መካከል ለልጅ ልጆቻችሁ ምልክት ነውና ሰንበቶቼን ፈጽሞ ጠብቁ አለ። ምልክት ነው በእኔና በእናንተ መካከል ስለዚህ ለእናንተ ቅዱስ ነውና ሰንበትን ጠብቁ። ሰውም ሰው ሁሉ ፈጽሞ ይገደል። ስራውንም በሱ የሰራ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ። ቁጥር 15 ስድስት ቀን ሥራን ሥራ ስድስት ቀን ሰባተኛው ቀን ግን ለእግዚአብሔር የተቀደሰ የእረፍት ሰንበት ነው በእኔ ስም ለአንተ ረፍት ነው ነው ያለው። በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል። እስከዚህ ድረስ ሲሪየስ አድርጎ ነው እግዚአብሔር የተናገረው። እንደውም ቁጥር 16 የእስራኤልም ልጆች ለልጆች ለልጅ ልጆቻቸው ለዘላለም ኪዳን ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ይጠብቁ። ቁጥር 17 ምክንያት ሰጠ እግዚአብሔር ሰማይንና ምድርን በስድስት ቀን ስለፈጠረ፣ በሰባተኛው ቀን ከስራው ስላረፈ፣ ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው የቃል ኪዳን ህዝቦች ናችሁ። የዳን ህዝቦች ናችሁ። የዘላለም ምልክት ነው። ከዛ እንዳውም እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ ሁለቱን የምስክር ጽላቶች ሰጠው እዛ ላይ ተጽፏል ብሎ ነው ያለው እና የእኔን በእኔና በእናንተ መካከል ቃል ኪዳን ነው። እስኪ ባካችሁ እረፉ በሰንበት በእሁድ ቀን ልጆቻችሁንም አስተምሮ እንዲያርፉ ለዘላለም እንዲጠብቁት የእግዚአብሔር ህዝብ መሆናቸውን ወደ እግዚአብሔር ቤት ሄደው የእግዚአብሔርን ቃል መስማት እንደሚገባቸው፣ ይህንን ቀን ማክበር አለብን። በክርስትና ላይ የተነሱ ጥላቻዎች እና ከፍተኛ ስደቶች በረቀቀ መንገድ ቅድም እንዳልኩት ከአልበርት ባርነስ ጠቅሼ በሰንበት ላይ ነው የተደረጉት። ኦ እግዚአብሔር የተለየን ሰዎች መሆናችንን እሁድን ልዩ በማድረግ እግዚአብሔር አምላካችን ይጠቀምብንና ይባርከን። ወገኖች፣ ይህንን ሳስብ እኔ አሁንም ይቅርታ ጊዜው ስጀባቸዋለሁ እንደ አድቬንቲስቶች ለመዳን ምክንያት ነው አይደለም እያልኳችሁ ያለሁት የዳን ሰዎች ስለሆንን ነው። እንደ አይሁዶች ለመዳን ምክንያት ነው ብለን በልዩ ልዩ ህጋዊ እስራቶች እንድንታሰር አይደለም የተናገርኩት። ቅዱስ አድርገን እሁድን መጠበቃችንና ልዩ አድርገን በእሁድ ቀን እግዚአብሔርን ማምለክ እና በእግዚአብሔር ስራ ውስጥ መሳተፋችን በረከቱና ጥቅሙ ለእኛ ነው ነው ለእኛ ነው የተሰጠው እንድንባረክ እንድንቀደስ የእግዚአብሔር ሕዝብ መሆናችንን ለማሳየት ለመመስከር ሰዎችን ወደ እግዚአብሔር ቤት ለማምጣት እኛ ራሳችን እየመጣን እና ያም በማድረጋችን ከሰኞ እስከ ቅዳሜ ድረስ ልዩ የሆነ መጽናናት፣ በረከት፣ መንፈሳዊ መታደስ፣ መንፈሳዊ ብርታትና ጉልበትን እናገኛለን። እግዚአብሔር ይርዳን። ይህንን ብዬ እዚህ ጋር ጨርሳለሁ። ምናልባት ይህንን ሰንበትን በእንዲህ አይነት መልክ አላየሁትም፣ ግን እባክህ እንደው እሁድን ልዩ እንዳደርግ እግዚአብሔር እንዲረዳኝ ጸልልኝ የምትሉ ካላችሁ፣ ጸልላችኋለሁ። ይሄ መሰረታዊ ተቋም ነው፣ ለእግዚአብሔር ሕዝብ የተሰጠ እና እግዚአብሔር አምላካችን በእውነት ይርዳን። እናንተ የጸሎት አገልጋዮች ምሳሌ መሆን አለባችሁ እና በዚህ እውነት እንድትቆሙ እንድትበረቱ፣ ምሳሌ እንድትሆኑ እግዚአብሔር ይርዳችሁ። ጌታ ይመስገን። ጸልልኝ የምትሉ ካላችሁ ጸል ያለው ከሌላችሁ ግን በአጭር ጸሎት ጣጠቃልላለሁ። እሺ የኔ እህት ጌታ ኢየሱስ ይባርክሽ። እግዚአብሔር ይረዳሻል አምናለሁ። እሺ፣ እንጸልያለን። ቅዱሳን ወገኖች እግዚአብሔር ይመስገን ስለነበረን ጊዜ። ቅዱስና ታላቂ ሆንክ፣ እጅግ በጣም የተፈራህ እውነተኛ ታማኝ፣ በአንተ ስም ሕዝብህ እንዲቀደስ ፈቃደኛ ሆነህ፣ በአንተ ስም ሰንበትን፣ በአንተ ስም እሁድን፣ በአንተ ስም ጠብቀን፣ በአንተ ስም እኛ እንድንባረክ አዎ ጌታ ሆይ፣ ለአንተ ምንም የምናመጣው ነገር አለ? ምን የምንጨምረው ነገር አለ? አንተ ክቡር ነህ፣ አንተ ቅዱስ ነህ፣ አንተ ልዩ ነህ። ስም እየተባረከ ይሁን። ነገር ግን በአንተ ስም፣ በአንተ ስም እኛ እንድንባረክ፣ ስጋችን እንኳን እንዲያርፍ፣ ሰላማችን እንዲበዛ፣ ደስታችን እንዲትረፈረፍ፣ እርፍ ብለን ከጭንቀት ከስጋት እንድንድን ሰንበትን፣ እሁድን ልዩ አድርገን እንድንጠብቀው፣ ይህንን ሀሳብ እንድናስብ በዚህ በአስሩ ቃል ውስጥ በጣትህ በአንተ ጣት የተጻፈ ያልተለወጠ የማይለወጥ የዘላለም ረፍትን ምሳሌ የሆነ ደግሞም ያንተ የራስህ ምልክትነትና ምሳሌነት ያለበት እውነት እንደሆነ ስላሳየህን እናከብረሃለን። እንዴት አይነት ግሩም አምላክ ነህ! እግዚአብሔር አምላካችን ሆይ ለሰዎች የምታስበው ሐሳብ እኛ ከምናስበው ሁሉ በላይ ነው። እኛ ሰንበትን እንኳን እረስተንና ዘንግተን እሁድ ብንሰራ የምንጠቀም ይመስለናል። ግን አንጠቀምም እኮ ብዙ ኪሳራ። ብዙ ሰዎች አይደለም ወይ የሚሰቃዩት በሕመም እንኳን ስጋቸው ባለማረፉ እረፍት ባለማግኘታቸው። ስንቶች ናቸው የሚጨነቁት፣ ስንቶች ናቸው የሞላላቸው መስሏቸው የጎደሉት። እግዚአብሔር አምላካችን ወይ እነዛ እስራኤላውያን በመናን ሲሰበስቡ እሁድ እንዳይሰበስቡ ቅዳሜ ግን እጥፍ እንዲሰበስቡ ነገርካቸው። አንተ አስገራሚ ነህ እግዚአብሔር። በስድስቱ ቀን እጥፍ በረከት የምትባረክ ሰባተኛውን ቀን ሰዎች በአንተ ስም ለራሳቸው እረፍት ቢያደርጉ እንደሚባረኩ መጪው ስድስት ቀን ልዩ በረከት እንደሚሆንላቸው በስድስት ቀን የማያገኙትን እንደሚያገኙ የተናገርክ እውነተኛ አምላክ ነህ። አቤቱ እኔንና ወገኖቼን ወደዚህ አስደናቂና ዘላለማዊ ቅዱስ መረዳት ውስጥ አምጥተህን በኃይልና በጭከና በፊትህ እውነትህን በመጠበቅ ሰንበትን ጠብቀን፣ እሁድን ጠብቀን፣ በፊትህ እንድናመልክህ፣ እንድናገለግልህ፣ በአገልግሎት እንድንሳተፍ በጌታ በኢየሱስ ስም እርዳን። ይህንን ማድረግ ያቃተን ያልቻልን ልዩ ልዩ ወጥመዶችና ልዩ ልዩ የሰይጣን ወጥመዶች የተዘጋጁብንን ሰዎች ደግሞ እነዛን ሁሉ ወጥመዶች በጌታ በኢየሱስ ስም ሰባብረህና ሰብረህ አቤቱ ለወገኖቼ ወደዚህ አስደናቂ በረከት የሚመጡበትን ኃይልና መንገድ እንድትሰጥ በጌታ በኢየሱስ ስም። በተለይ እህቴ አሁን ለእኔ ጸልልኝ ያለችውን እህቴን አቤቱ ባለባት ሁኔታ ሁሉ አንተ እንድትመለከታት እንድትረዳት ወደዚህ አስደናቂ በረከት ውስጥ የምትመጣበትን በርና መንገድ ሁሉ እንድትከፍትላት እጸልያለሁ። ይህን ይህንን እሁድን ልዩ ቀን ለማድረግ እየናፈቁና እየፈለጉ ከአለቆቻቸው ጋር መነጋገር የሚገባቸውን ወገኖች ባለቆቻቸው፣ ባሰሪዎቻቸው፣ በሱፐርቫይዘሮቻቸው ፊት ሞገስና ግርማ እንድትሆናቸው በጌታ በኢየሱስ ስም እማጸናሃለሁ። የሰዎችን ልብ ሁሉ የምትመራ እግዚአብሔር የአለቆቻቸውን ልብ እንድትመራ ክንዋኔንና ፈቃድን እንድትሰጣቸው እማጸንሃለሁ። ስለ ሰማህን ክብር ላንተ ይሁን አቤቱ። ቀሪውን ጊዜ ተረከብ። ይህንን የጸሎትን አገልግሎት በጌታ በኢየሱስ ክርስቶስ ስም ሰማያዊና መንፈሳዊ ጸጋን በማልበስ አቤቱ በፊትህ ፍሬያማ እና ውጤታማ አገልግሎትን እያገለገሉ ላንተ ክብር ለእነሱም በረከትና ጥቅም እንዲኖሩ እንድትረዳቸው፣ አሁንም ጸጋ እንድታበዛላቸው በጌታ በኢየሱስ ስም እማጸናሃለሁ። ስለ ነበረን ጊዜ ተመስገን። ቀሪውን ጊዜ ተረከብ። ክብር በሰማይ፣ ክብር በምድር ላንተ ይሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር በጣም ይባርካችሁ። ጌታን እናመሰግናለን። እዚ ጋ